የዲ ደብልዩ ዜና፣ ጤና ይስጥልኝ። እንደምናመሻችሁ አድማጮች። በቅድሚያም አርእስተ ዜናዎቹን አሰማለሁ። ሕዝባዊ ወያነ ሓርነት ትግራይ ህወሓት ከስልጣን ወርዶ በትግራይ የሽግግር መንግስት እንዲመሰረት ሁለት በትግራይ የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች ጠየቁ። በትግራይ የሚገኙት ፓርቲዎች ሁሉን አካታች ውይይትን ለመፍጠርና ሽግግሩንም ተቀባይነት እንዲያገኝ እንደሚሰሩም በመግለጫቸው ገልጸዋል። በሱዳን ከሶስት ወራት በፊት የተካሄደውን ወታደራዊ መፈንቅለ መንግስት በመቃወም በሺዎች የሚቆጠሩ ሰዎች ዛሬ ዳግም ለተቃውሞ አደባባይ ወጡ። በካርቱም ከተማ ላይ ዛሬ ከፍተኛ የተቃውሞ ሰልፍ የተጠራው በአፍሪቃ ቀንድ የዩናይትድ ስቴትስ ተወካይ ዴቪድ ሰተርፊልድ እና የአሜሪካ የውጭ ጉዳይ ሚኒስትር የአፍሪቃ ጉዳዮች ረዳት ሚኒስትር ሞሌፔ በዚህ ሳምንት መጀመሪያ ወደ ካርቱም እንደሚመጡ መሰማቱን ተከትሎ ነው። በአሸባሪነት ተከሳ ቱርክ ፍርድ ቤት ችሎት ላይ የነበረች ጀርመናዊት ጋዜጠኛ የፍርድ ሂደት ሙሉ በሙሉ ተቋረጠ። ጋዜጠኛዋ ከጎርጎሮሳውያኑ 2017 ጀምሮ ክሷን እየተከታተለች ነበር። ቱርክ ውስጥ ለሰባት ወራቶችም ታስራ ነበር። ዜናው በዝርዝር ሕዝባዊ ወያነ ሀርነት ትግራይ ህወሀት ከስልጣን ወርዶ በትግራይ የሽግግር መንግስት እንዲመሰረት ሁለት በትግራይ የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች ጠየቁ። ሳልሳዊ ወያነ ትግራይ እና የትግራይ ነፃነት ፓርቲ ህወሀት በስልጣን እንዲቀጥል የሚያስችል የህግ አግባብ የለም ባይ ናቸው። ፓርቲዎቹ እንደሚሉት በትግራይ ያለው የህወሀት መንግስት ፖለቲካዊና ዲፕሎማሲያዊ ውድቀት ገጥሞታል። በትግራይ መንግስት ላይ ያለው ከበባና መዘጋትም ተጠናክሮ ቀጥሏል። ሕዝባችን አደጋ ላይ ነው ብለዋል። የትግራይ ሕዝብ ትግል ዴሞክራሲያዊነትና ሉዓላዊነት ትግራይን እውን ማድረግ እንጂ ኢትዮጵያ ውስጥ የሚደረግ የርዕዮተ ዓለም ፍጥጫ አይደለም ሲሉም በመግለጫቸው አስታውቀዋል። ትግራይ በአሁኑ ወቅት ግልጽ ባልሆነ መንገድ ትገኛለች። ለዚህም ምክንያቱ የአመራር ብቃት ማነስ ነው ተብሏል። እንደ ፓርቲዎቹ የሳልሳዊ ወያኔ ትግራይ ህዝባዊ ግንኙነት ኃላፊ አቶ ክንፈ ሀዱሽ እንዲህ ይላሉ። ጳጉሜን 2 10 ቅጠ ዓመተ ምህረት መረጻ ገይሩ መንግስት ተቆሙ ነሩ የትግራይ ህዝብ ከሁለት ዓመት በፊት ጳጉሜ 2012 ዓ.ም ምርጫ አካሂዶ መንግስት አቋቁሞ ነበር። ያኔ የተቋቋመው መንግስት ግን ክልላዊ መንግስት ነው። ይሁንና ጦርነቱ ተከትሎ ክልላዊ መንግስቱ ፈርሷል። ክልላዊ መንግስቱ የፈረሰው ህገ መንግስቱ ስለፈረሰ ነው። በዚህም ህልውናችን ለማረጋገጥ የትግራይ መከላከያ ኃይል ፈጥረን እየታገልን ነው። የውጭ ግንኙነቶች ድርድሮች እያደረግን ነው። በነበረው ህገ መንግስት ከሆነ ይህ ከክልላዊ መንግስት ኃላፊነት ውጭ የሆነ ነው። በአጠቃላይ ህጋዊ መንግስት የለም፣ ምክንያቱ ህገ መንግስቱ ስለፈረሰ እንዲህ አይነቱ ሁኔታ ሲገጥም ደግሞ ሁሉን አቀፍ የሽግግር መንግስት ነው የሚቋቋመው። የሁለቱን የትግራይ የፖለቲካ ፓርቲዎችን መግለጫ ተከትሎ የኢትዮጵያ መንግስት አሸባሪ ያለው ህዝባዊ ወያነ ሓርነት ትግራይ ህወሓት የሰጠው መልስ እስካሁን አልተሰማም። ሊንክ ኢትዮጵያ የተባለ ድርጅት በአማራ ክልል በጦርነቱ ምክንያት ትምህርታቸውን ላቋረጡ ተማሪዎች እገዛ የሚሆን የትምህርትና የንጽህና መጠበቂያ ቁሳቁስ ድጋፍ አደረገ። በኢትዮጵያ ሲቪክ ማህበረሰብ ድርጅቶች ባለስልጣን አስተባባሪነት በትምህርት ዘርፍ ላይ የሚሰራው ሊንክ ኢትዮጵያ የተባለው ድርጅት የንብረት አስተዳደር ዳይሬክተር አቶ ሀይለማርያም አየለ በርክክብ ወቅት እንዳሉት መስሪያ ቤታቸው ከዚህ ቀደምም ተመሳሳይ የማስተባበር ስራ በማ የሚያከናውን ድጋፍ ሲያደርግ መቆየቱን አመልክተዋል። የዛሬውን ድጋፍ በተመለከተም ማብራሪያ ሰጥተዋል። ዛሬ ይዘን የመጣ ነው ደግሞ የተለያዩ የትምህርት ቁሳቁሶች ናቸው። ዩኒፎርሞች አሉ፣ ደብተር አለ፣ እስክርብቶ፣ ሴቶች ንጽህና መጠበቂያ የመሳሰሉትን ይዘን መታ አጠቃላይ እንግዲህ እነዚህ ግምታቸው ወደ 2.8 ሚሊዮን ብር በላይ የሆነ ግምት ያላቸው ከሊንክ ኢትዮጵያ የተባለ ድርጅትን በማስተባበር ያመጣ ነው ድጋፍ። በጦርነቱ ምክንያት በሚሊዮን የሚቆጠሩ ተማሪዎች ትምህርት ማቋረጣቸውን የተናገሩት በአማራ ትምህርት ቢሮ የስርዓተ ትምህርት ዝግጅትና ትግበራ ዳይሬክተር አቶ ካሳ አባተ አሁን የተገኙት ድጋፍ ለተማሪዎቹ ትልቅ እገዛ ነው ብለዋል። እንግዲህ በዚህ በጸጥታ ችግር ምክንያት በርካታ ዞኖች ያሉ ትምህርት ቤቶቻችን ወድመዋል። ከአንድ ነጥብ ስምንት ሚሊየን በላይ ተማሪዎች ከትምህርት ገበታ አሁን ውጭ ሆነው ነው የቆዩ። በአሁኑ ሰዓት ትምህርት እየተጀመረ ነው። በምናገኘው መረጃ መሰረትም ከፍተኛ የሆነ የቁሳቁስ ችግር አለ። የአማራ ክልል ትምህርት ቢሮ ጦርነት በነበረባቸው የምስራቅ አማራ ዞኖች ከ1500 በላይ የትምህርት ተቋማት መዘረፋቸውንና መውደማቸውን ማስታወቁን የባህር ዳር ወኪላችን አለምነው መኮንን ከባህር ዳር ዘግቧል። አድማጮች በመከታተል ላይ ያላችሁት ከዶቸ በላይ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። በሱዳን ከሶስት ወራት በፊት የተካሄደውን ወታደራዊ መፈንቅለ መንግስት በመቃወም በሺዎች የሚቆጠሩ ሰዎች ዛሬ ዳግም ለተቃውሞ አደባባይ ወጡ። በካርቱም ከተማ ላይ ዛሬ ከፍተኛ የተቃውሞ ሰልፍ የተጠራው በአፍሪቃ ቀንድ የዩናይትድ ስቴትስ ተወካይ ዴቪድ ሳተርፊልድና የአሜሪካ የውጭ ጉዳይ ሚኒስትር የአፍሪቃ ጉዳዮች ረዳት ሚኒስትር ሞሊፔ በዚህ ሳምንት መጀመሪያ ለሱዳናውያን ፍትህን ለማስገኘት ግፊት ለማድረግ ወደ ካርቱም እንደሚመጡ መሰማቱን ተከትሎ ነው። ፖሊስ ሰልፈኞቹን ለመበተን አስለቃሽ ጢስ መተኮሱን የፈረንሳዩ የዜና አገልግሎት አዣንስ ፍራንስ ፕሬስ ዘግቧል። ካርቱም ከሚገኘው ቤተ መንግስት ሁለት ኪሎ ሜትር ርቀት ላይ የተሰበሰቡት በሺዎች የሚቆጠሩ ተቃዋሚዎች የተቃውሞ ጉዟቸውን ከመጀመራቸው በፊት አልዲዮም ወደሚባለው ሰፈር የሚወስደውን ዋና መንገድ ዘግተው ጎማዎችን ማቃጠላቸውም ተያይዞ ተዘግቧል። በአሸባሪነት ተከሳ ቱርክ ፍርድ ቤት ችሎት ላይ የነበረች ጀርመናዊት ጋዜጠኛ የፍርድ ሂደት ሙሉ በሙሉ መቋረጡ ተሰማ። የ37 ዓመቷ ትውልደ ኩርዳዊት ጀርመናዊት ጋዜጠኛ ማሰለቶሉ ከክስ ነጻ መሆኗ የተነገረው ከአራት ዓመት ከስምንት ወር እና ከሀያ ቀናት የክስ ሂደት በኋላ ነው። ጋዜጠኛ ቶሎ በጎርጎሮሳውያኑ መጋቢት ወር 2017 መጨረሻ ቱርክ ኢስታንቡል ውስጥ ከሰባት ወራት በላይ ታስራለች። የኩርድ ተወላጆይቷ ጋዜጠኛ በኢስታንቡል ለዜና ወኪል ኤታና ለሌሎች ዜና ወኪሎች ሰርታለች። በቱርክ 2017 ዓ ም ከሰባት ወራቶች በላይ የታሰረችው ጋዜጠኛ ነሐሴ 2018 ከአገር የመውጣት እገዳ ከተነሳላት በኋላ ወደ ጀርመን መመለሷ ይታወሳል። በሰሜን ንፍቀ ክበብ ያለውን የክረምት ወራት ተከትሎ በዩናይትድ ስቴትስ እና ካናዳ የተከሰተው በረዶን የቀላቀለ ከባድ አውሎ ነፋስ ጉዳት አደረሰ። ትናንትናና ከትናንት በስቲያ በደረሰው በዚሁ ከባድ ውሽንፍር እስካሁን በመቶዎች የሚቆጠሩ የትራፊክ አደጋ የደረሰ ሲሆን በአንዳንድ የአሜሪካ ደቡብ ምስራቅ ክፍለ ግዛቶች የኤሌክትሪክ ኃይል መቆራረጥን ጨምሮ በሺዎች የሚቆጠሩ የአውሮፕላን በረራዎች ተሰርዘዋል። በቨርጂኒያ፣ ጆርጂያ፣ እንዲሁም ሰሜንና ደቡብ ካሮላይና የአስቸኳይ ጊዜን አውጀዋል። ጉዳቱ በጠናባቸው አካባቢዎች የሚገኙ ነዋሪዎች የግድ ካሉ ስለሆነ በቀር ለተወሰነ ጊዜ መኪናን ከማሽከርከር እንዲቆጠቡ ባለስልጣናት እያሳሰቡ ናቸው። በአትላንታ ጆርጂያ፣ በከባድ አውራ ጎዳናዎችና ሌሎች መንገዶች ላይ በርካታ ዛፎች ወድቀው መተላለፊያ ተዘግተው እንደነበረም ተገልጿል። በኒውዮርክ ግዛት የምትጎራበተው በካናዳ ኦንታሪዮም ክረምቱ ከባድ በረዶ መውረዱ ተመልክቷል። በቀጣዮቹ ቀናት እስካሁን በክረምቱ ከታየው የበረታ ቅዝቃዜና በባህር ዳርቻዎችም ጎርፍ እንደሚኖር የአየር ትንበያ መረጃዎች ማመልከታቸውን ከአትላንታ ጆርጂያ ወኪላችን ታሪኩ ኃይሉ ዘግቧል። ይህ ዶቸበለ ነው። ከዶቸ በላይ ምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። ህዝባዊ ወያነ ሓርነት ትግራይ ህወሓት ከስልጣን ወርዶ በትግራይ የሽግግር መንግስት እንዲመሰረት ሁለት በትግራይ የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች ጠየቁ። በሱዳን ከሶስት ወራት በፊት የተካሄደውን ወታደራዊ መፈንቅለ መንግስት በመቃወም በሺዎች የሚቆጠሩ ሰዎች ዛሬ ዳግም ለተቃውሞ አደባባይ ወጡ። በካርቱም ከተማ ላይ ዛሬ ከፍተኛ የተቃውሞ ሰልፍ የተጠራው በአፍሪቃ ቀንድ የዩናይትድ ስቴትስ ተወካይ ዴቪድ ሳተርፊልድ እና የአሜሪካ የውጭ ጉዳይ ሚኒስትር የአፍሪቃ ጉዳዮች ረዳት ሚኒስትር ሞሌፔ በሳምንቱ መጀመሪያ ወደ ካርቱም እንደሚመጡ መሰማቱን ተከትሎ ነው። በአሸባሪነት ተከሳ ቱርክ ፍርድ ቤት ችሎት ላይ የነበረች የጀርመናዊት ጋዜጠኛ የፍርድ ሂደት ሙሉ በሙሉ መቋረጡ ተሰማ። ጋዜጠኛዋ ከጎርጎሮሳውያኑ 2017 ጀምሮ ክሷን እየተከታተለች ነበር። ቱርክ ውስጥ ለሰባት ወራቶች ታስራም ነበር። ዜናው አበቃ። ለዓለም ዜናው አዜብን አመሰግናለሁ። አሁን ወደ ዕለቱ የዜና መጽሔቶች እንሻግራለን።